The Voice of America የአንበጣ መንጋ ወረራውን ለመቆጣጠር በሶስት ጣቢያዎች በአውሮፕላን የታገዘ ዘመቻ እየተካሄደ መሆኑ ተገልጿል። ሙክታር ጀማል ዝርዝሩን ይዟል። አቶ በከር ይሳቅ የባሌ ዞን መደወላቡ ወረዳ አርሶ አደር ናቸው። የአንበጣ መንጋ አካባቢያቸውን ከወረረ ጊዜ ጀምሮ ከእህል እስከ እሳር ቅጠል ሁሉንም እያወደመ መሆኑን ይገልጻሉ። የአንበጣ እንቅስቃሴ አሁን ሳምንት ሞልተዋል። ያው መልካ መና ቀበሌ በራ ከለ ጎልባ እንደ ወረዳ አጎረባሽ የሚባል ቦታ ላይ ነው የተገኘ። እየበላ ነው፣ እያጠፋ ነው። ጤፍ፣ ሰሊጥና ማሾ የሚባለው እህል እያጠፋ ነው። ሰው ወጥቶ አስጠብዞ በሚ ሚሎች እያባረረ ነው። ግን በመንግስት ደረጃም በአየር እየተመታ ነው። አንዳንድ ቦታ ላይ የአንበጣ ወረርሽኙ መታየት ከጀመረው ሁለት ሳምንት ማስቆጠሩን የሚገልጸው የባሌ ዞን ግብርና ጽሕፈት ቤት በተለይ የዞኑ ቆላማ ወረዳዎች በአንበጣ መንጋው መወረሩን ይገልጻሉ። የጽህፈት ቤት ኃላፊው አቶ አልይ መሐመድ በእኛ ዞን ላይ ጉራዳሙሌ ወረዳ፣ አረና ቡሉ፣ ለለው መና ወረዳዎች ላይ ነው የተገኘው። በዛ ጊዜ ጀምሮ ከህብረተሰብ ተሳትፎና በአየር ኃይል ተጠቅመን እርምጃ እየወሰድን ነው። አሁን ምን እየተደረገ ያለው? አሁን በቃ በኤርፖርት ሳጊዜን ወደዛ የመሩ ነው ሶስት ፕሌኖች ተነስተዋል። ወደ ምስራቅ ባለ እና ወደ እኛ ዞን ማለት ነው። መጀመሪያ ሶስት አውሮፕላን ነበረን። ዛሬ ከጎዴ ሁለት አውሮፕላን ገብተዋል። ዛሬ የገቡት አውሮፕላን በጣም የዲም ገብቶ የሚመጡ የሚችሉ አውሮፕላን ናቸው። ከትላንት ወዲህ ወደዛ ቆላ ወርዶ መምጣት አይችሉም ነበር። ዛሬ ግብርና ሚኒስቴር ይህንን አይቶ ችግሩን ያስተካክለዋል ማለት ነው። ሁለት አውሮፕላን ጉልበት ያለው ገብተዋል። እስካሁን በወረርሽኙ የደረሰው አደጋ ምን ይመስላል? አሁን በእኛ ዞን ጎሮ ወረዳ ላይ ሀያ ሄክታር ጤፍና አቢሽ ላይ ሀያ ሄክታር ላይ ጉዳት ደርሷል። በረና ወረዳ አንድ መቶ ሀያ ሄክታር በቆሎ ላይ የደረሰ ጉዳት አለ። ከዚህ ያለፈ ምንም አይነት ጉዳት አልተደረሰም። በህዝብ ተሳትፎ ወደ ጫካ ገብቷል ማለት ነው። የአንበጣ የአንበጣ መንጋው በአጠቃላይ በኦሮሚያ ክልል ስድስት ዞኖች ውስጥ መታየቱን የሚገልጸው የኦሮሚያ ግብርና ቢሮ መንጋው ሁለቱን ሀረርጌዎች ባሌና ምስራቅ ባሌ እንዲሁም ቦረና እና ጉጂን ማዳረሱን ተገልጿል። የወረርሽኙ መጠን መስፋፋት በስድስት ዞኖች ቢገለጽም ከፍተኛ ወረርሽኝ የሚታየው በባሌ እና በምስራቅ ባሌ ዞን መሆኑን ነው። የኦሮሚያ ግብርና ቢሮ እጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ደጀኔ ሂርጳ ለአሜሪካ ድምፅ የተናገሩት የቁጥጥሩ ክብደት ያለው በባሌ ዞን ነው። በተለይም ከምዕራብ ባሌ ይልቅ የብዛቱ ባሌ ከፍተኛ ተዋና ያሉበት በአሁኑ ስራቱን ለመቆጣጠር ሰው እያነገልንበት ያ ነው ማለት ነው። ያም በጣም አንዛ ከድሬዳዋና ከጅጅጋ ተነስቶ አውሮፕላን በአሁኑ ሰዓት እየመጣ ነው። ባብሌ አካባቢ በትክክለኛ ከድሬዳዋ የተነሳው ሄሊኮፕተር ያንን ተቆጣጥሮታል። በዛሬው እለትም ደግሞ እዛው ወረዳ ላይ አጎራባጭ ጉርሱም ወረዳ ላይ ከጅጅጋ የተነሳው አውሮፕላን ያንን ይቆጣጠረዋል። ያ መረጃ ደርሶናል ማለት ነው። ስለዚህ ሁለቱን አረርጌዎች ከድሬዳዋና ከጅጅጋ በሚነሳው አውሮፕላን ሄሊኮፕተር መጠር እየተቻለ ነው። እዚህ ሁለቱ ባለ ላይ ደግሞ እንደምታውቀው በአሁኑ ሁለት የርጭት አውሮፕላንና ሁለት ሄሊኮፕተርና አንድ የቅኝት ሄሊኮፕተር በአጠቃላይ አምስት አውሮፕላን ሄሊኮፕተሮች ከዚ ቦታ ላይ ይገኛሉ። ስለዚህ እነዚህ አብዛኛው ከፍተኛና ጫና ያለበትን የምስራቅ ባሌ ዞን በተለይም ለገሂዳ፣ ሰዌና፣ ጎሎልቻ፣ ግንር፣ ራይቱ፣ ዳዌ ሰረር፣ ዳዌ ካጨን እነዚህን በጣም በከፍተኛ ሁኔታ እየተቆጣጠር ናቸው ነው ያለው። አውሮፕላኖቹ በአብዛኛው በቀን ሁለቴ ሶስቴ እስከ ስድስት የሚመላለሱት እዚህ ምስራቅ ባሌ ላይ ነው። ምሰው ምዕራብ ባሌ ዞንን ብንወስደው ጉራጣሞሌ፣ ጎሮ ላይ መደወላቡና ሀረና ቡሉቅ ጣጣቡ ልንና የጎሮን በትክክለኛ ተቆጣጥረን ሙሉ በሙሉ ወጥተዋል። አሁን በአሁኑ ሰዓት ያለው አረና ቡሉቅና በደሎ መና ላይ ነው። እነሱንም በአሁኑ ሰዓት አውሮፕላኖች ሄዶ ለመምጣት ዝግጁ ናቸው። ወረርሽኙን ለመግታት ወደ ጉጂና ቦረና የሚደረገው ዘመቻ ማዕከሉን አርባ ምንጭ ላይ አድርጎ በአውሮፕላን እየተዘመተ መሆኑን የገለጸው የኦሮሚያ ግብርና ቢሮ ዘመቻውን በጥቂት ጊዜ እንደሚያጠናቅቅ ገልጿል። እስካሁን በአጠቃላይ የአንበጣ መንጋው ያደረሰውን ውድመት በተመለከተ ይህ ነው ተብሎ አለመለየቱን አቶ ደጀኔ ሂርፓ ተናግረዋል። የአንበጣ ወረርሽኙን በተመለከተ የዓለም ምግብ ድርጅት ፋኦ ባለፈው ኅዳር ባወጣው ማስጠንቀቂያ ከመካከለኛው የታህሳስ ወር ጀምሮ በኦሮሚያ ደቡብና ሶማሌ ክልል እንደዚያውም አጎራባች ሶማሌና ኬንያ ሀገሮች ውስጥ እንደሚከሰት አስጠንቅቆ ነበር። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።